መካከል ከተማ ውስጥ የሚኖሩ ሰው አማራጭ ኃይል ምንጭ ከቆሻሻ ያመርታሉ፣ ይላል በተለምዶ ቀበሌ አስራ አንድ እየተባለ በሚጠራው መንደር የሚኖሩት አቶ የማነ መሐሪ ስለ ስራቸው ሲናገሩ ቆሻሻ ሲባል የወዳደቀ ወረቀት፣ የእንጨት ፍቅፋቂ፣ የደረቀ ሳርና ቅጠል ናቸው ብለዋል። እነርሱም በውሃ ብቻ አጣብቀው ለማገዶነት ያዘጋጇቸዋል። አቶ የማነ ለዚህ ሥራ የሚያገለግላቸው በእጅ የሚሰራ ማምረቻ ማሽንም ሰርተዋል። ችግር ማይገብሩ አቶ የማነ ግቢ ውስጥ ይገኛል አንድ ማሽን አለ እዚህ በቤታቸው ግቢ ውስጥ ማሽኑ ምንድን ነው የሚያመርተው የተመረተውን ምርትስ ጥቅሙ ምን ያህል እንደሆነ እናዳምጥ በጣም ነው የማመሰግነው እሺ እኔ ማመሰግናለሁ አሁን እንደገለጽከው አጠገባችን ያለው ማሽን ማኑዋል ሃይድሮሊክ ፕረስ ይባላል። በእጅ የሚሰራ ሃይድሮሊክ ፕረስ ነው። ይህ መሽን እንደምታዩት ከተለያዩ ብረቶች የተሰራው። እነዚህ ብረቶች በቀላሉ በአካባቢያችን የሚገኙ ብረቶች ናቸው። ከዛ ደግሞ ሃይድሮሊክ ክሪክ አለ። ምንድ ነው የሚሰራልን? ለሞልድ ውስጥ ለከተት ነው። ቆሻሻዎች፣ ለሀይል ምንጭ ለሚያገለግሉ ቆሻሻዎች ማለት ነው። የሚረግጥልን ነው። ከዛ ከስር ደግሞ ሌላ ሃይድሮሊክ ፕረስ አለ። የሃይድሮሊክ ክሪኩ ደግሞ እንጨቱ ወይም ደግሞ ይሄ አማራጭ ሀይሉ ሲሰራ ቀዳዳ ያስፈልገዋል። እነዛ ፒስቶኖች ለማውረድ የሚጠቅመን ነው። እና ይሄ መሽን እንደምታዩት በጣም በቀላሉ የተሰራ መሽን ነው። ከወዳደቁ ብረቶች ነው የተሰራው። ኢዝሊ የሚገኝ ነው በአካባቢያችን ነው። ሳፎስኬት የሆነ ቴክኖሎጂ ሳንጠቀም ነው እያመረት ነው ወይም ደግሞ ወደ ምርት እንዲገባ እያደረግ ነው ያለ ነው ማለት ነው። አንድ በቀላሉ ከቦታ ወደ ቦታ ይዘው መሄድ ትችላለህ። እንደገና ደግሞ ሌላ የሚጠቀመው ወይም ነዳጅ ወይም የኤሌክትሪክ ኃይል የለውም እንዲሁ በእጅም ይሰራ ነው። አዎ እንደምታየው ምንም ነገር የምንጠቀሙ ነገር የለም። በቀላሉ የሚንቀሳቀስ ነው። በቀላሉ ይንቀሳቀሳል ስል ግን ስራ ላይ ስናውለው በፊክስድ በሆነ ቦታ ላይ ከዛ በኋላ ያለው ስራ የሰው ጉልበት ነው። የሰው ጉልበት ደግሞ ይህን ያክል የተማረ ሰው ኦር ደግሞ ሌላ ቴክኒካል እውቀት ያለው ምንም አያስፈልገንም። ማንኛውም ሰው አንዴ አሳይተው መስራት የሚችል ነው። እሱ ነው ለየት የሚያደርገው። ስለዚህ በስራው ራሱ የሰራተኞችን የሚፈልግ ስራ ነው፣ በተፈጥሮ ማለት ነው። ምክንያቱም ጥሬ እቃዎች ከመሰብሰብ ጀምሮ ነው ከዛ በኋላ ደግሞ ወደ መሽኑ ብንመጣ ደግሞ ያን ያክል የተማረ የሰው ኃይል የሚያስፈልገን አይደለም። ይሄ ለየት ያደርገዋል። ዋናው የሌበር ኢንሰንቲቭ ነው። በቀላሉ የስራ እድል የሚፈጥር ነው። እነኚህ ጥሬ እቃዎች ከየት ነው የሚሰበሰቡት? ጥሬ እቃዎቹ በብዛት እነዚህ ወረቀቶችና ካርቶኖች ከተለያዩ ቢሮዎች ነው የሰበሰብኳቸው። ጎጆ የጽዳት አገልግሎት የሚል ድርጅት ነበረኝ። በዛ ድርጅት ስሰራ ከተለያዩ ድርጅቶች የሰበሰብኳቸው ሮም ማቴሪያሎች አሉኝ፣ አሁን አሁን ድረስ ማለት ነው። አሁን እነዚህ የሚለያቸው ቆሻሻዎች ምንድን ነው? ሁሉም ቆሻሻዎች አይደለም የምንጠቀመ ያለ ነው፣ እዚህ የምንጠቀመ ያለ ነው። ወረቀት እና ካርቶኖች በብዛት እንጠቀማለን። ከዛ ደግሞ በተመሳሳይ የእንጨት ፍቅፋቂ ከተለያዩ የእንጨት ቤት በርካሽ ነው የምገዛው። ለኩንታል እስከ አስር ብር ነው የምገዛቸው። በጣም ትንሽ ነው ዋጋው ደቃቃ ቅጠሎቹ ተጥለውን የማገኛቸው ከዛ ደረቅ ሳር አለ ይሄ ቀጤማ ምናምን የነበረ ራሱ ቀጤማ እኛ ገር በጣም ይጠቀማል ሰው በየቀኑ ስለሚጠቀም ሲደርቅ እየወሰድኩኝ ነው የሚጠቀማል። ቀጠላ ቅጠሎችም እንደዛ የተሰበሰብኩኝ ነው። ስለዚህ እነዚህ ጥሬ እቃዎች በቀላሉ የሚጣሉ የነበሩ ናቸው። እኔ ሰብስቤ ነው ወደዚህ ምርት የሚቀይራቸው ማለት ነው። ስለዚህ አሁን ወደ አሰራሩ እንምጣ። በተግባር እንዴት ነው የሚሰራው? ይህንን አማራጭ ሀይል ወይም ደግሞ ብርኬት የምነው የሚሰራው የምንጠቀመው ነገር ውሃን ብቻ ነው። ምንም አይነት ኬሚካል ባለመጠቀማቸውም ደግሞ ሲነድ የሚያመጣው ችግር በሰውም ይሁን በአካባቢ ምንም ነገር የለም። ለዚህ እንዲጠቅመን ብለን ደግሞ በኢትዮጵያ የገጠር ሀይል ልማት ማስፋፊያ በላቦራቶሪ ሳይተን ውጤቱ እንደሚያሳይ ምንም አይነት ችግር እንደሌለውና እንጨትን ተክቶ ለዳቦና ለእንጀራ መጋገሪያ እንደሚውል ነው ወረቀት ተሰጥቶን ያለ ወይም ደግሞ የላብራቶሪ ውጤቱም ያሳይን ማለት ነው። ለመጀመሪያ ጊዜ ሲነድ ያለውን ትንሽ ጭስ ብቻ ካልሆነ ከዛ በኋላ እሳት ነው። ሲነድ ምንም ችግር የለም። እያንዳንዱ እንደ ኩበት ወይም እንደ እንጨት ማገዶ ውስጥ እየከተቱ መጠቀም ነው ማለት ነው። በቃ ምንም አይነት ሌላ የሚያስፈልገን ነገር የለም። እንዲያም የተለያዩ አይነት የአማራጭ ሀይል ኢነርጂዎች አሉ። የተለያዩ አይነቶች የራሳቸው የሆነ ምድጃ ያስፈልጋቸዋል። የራሳቸው የሆነ ይሄ ለየት የሚያደርገው ነገር ምንድን ነው ግን? አሁን ህዝቡ እየተጠቀመበት ያለው ምጣድ፣ ማንደጃ፣ ማንኛውም ነገር የማንደጃ ለማንደጃነት የሚጠቀማቸው ምድጃዎችን በመጠቀም የሚነድ ነው። ምንም አይነት መግዛት ነው እንጨት መግዛት ማለት ነው። ስለዚህ ይሄ ደግሞ ካሎሪፊክ ቫሊዩም ቼክ ተደርጓል። ሁሉም ከ3 ሺ እስከ 4 ሺ የመንደድ ኃይላቸው ማለት ነው። የመንደድ ጊዜያቸው ደግሞ ሰዓታቸው ኮምፖዚሽን የሚባለው ደግሞ እሱ ደግሞ ከአንድ ሰዓት ተኩል እስከ ሁለት ሰዓት ከሩብ ድረስ የሚነዱ ናቸው። ምክንያቱም የተለያየ አይነት ጥራ እቃ ነው የምንጠቀሙ በጥሬ እቃዎቹ መሰረት ደግሞ የመንደድ ኃይላቸው እና የመንደድ ጊዜያቸው፣ የመቆየት ጊዜያቸው ይለያያል ማለት ነው። ከዚህ በፊትም ሰው ህዝቡ እያንዳንዱ ቤት ይጠቀምበት የነበረ ነው። እነዚህ ጥሬ እቃዎች ይጠቀምባቸዋል በት በምን አይነት ነው የሚጠቀማቸው? ሲነዱ በቀላሉ እንዲመንሉ ምክንያት በተበታተነ መልኩ ነበረ። ከዛ በኋላ ደግሞ ጭስ አላቸው። ሳር ቅጠል ሁሉም የሚጠቀምባቸው ናቸው። ሌላ አዲስ ነገር እዚህ የለም። ይጠቀምበት ነበረ። አሁን እኛ ጋር ለውጥ ያደረግነው ደንሲቲ ጥቅጥቅ ያለ ስለሆነ በመሽኑ የመንደድ ኃይሉ ጊዜው እንዲጨምር ያደረግነው የሚፈለገውን ካሎሪፊክ ቫሊ እንዲኖር አደረግነው እንጂ ይሄ ነገር ምንም አይነት ጉዳት እንደሌለበት የታወቀ ነው። ከዚህ በፊት ይጠቀምበት የነበረ ነው ይሄ ማሽን። በስንት ደቂቃዎች ወይም በስንት ሰዓት ምን ያህል እነኚህ ውጤቶችን ያመርታል? ከዚህ በፊት የነበረው አንድ በአምስት ደቂቃ ነበር የሚያመርተው። ይሄ የምታየው መሽ ማለት ነው። በአምስት ደቂቃ ውስጥ አንድ አንድ ነበር የሚያመርተው። አሁን ግን አራት እንዲያመር ተደርጎ ነው የሰራው። በአምስት ደቂቃ ውስጥ አንድ የነበረው ወደ አራት እንዲያመርት ተቀይረዋል። አንዱ ስንት ኪሎ ይሆናል? አንዱ አንድ ኪሎ። ከዛ በላይ ማምረት ይቻላል፣ ግን አሁን የሰራ ነው የቅርጽ ማውጫው ራሱ በአንድ ኪሎ እንዲይዝ ብቻ ስለሆነ አንድ ኪሎ ነው አሁን የሚያመርተው ያለው። ስለዚህ አራቱም በአንድ ጊዜ አራት ኪሎ ያመርታል ማለት ነው። በአምስት ደቂቃ አራት ጊዜ ማምረት ማለት በሰዓት አርባ ስምንት ኪሎ ያመርታል ማለት ነው። ብዙ ማምረት ይቻላል ማለት ነው። አሁን ይህንን በእጅ የሚሰራ መሽን ነው። አሁን ትልቅ መሽን ሰርተናል። በኤሌክትሪክ ሃይድሮሊክ ሲስተም ሆኖ ከ20 እስከ 40 ሬንጅ እንዲያመር ተደርጎ ነው እየተሰራ ያለው። ስለዚህ በቅርብ ቀን እርግጠኛ ነኝ ተግባራዊ ላይ ይሆናል የሚል ግምት አለኝ። ኦልሬዲ ወደ ማምረቱ ልንገባ ዝግጅት ላይ ነው። ብረቶቹ ምናምን ሁሉ እየገዛዛ ያለ ነው ማለት ነው። አድማጮቻችን እንግዲህ አቶ የማነ መሀሪ ኢትዮጵያ ውስጥ እየተካሄደ ባለው የንግድ ተሰጥኦ ውድድር በተለይ ደግሞ የአካባቢ ብክለትን የሚከላከል አማራጭ የኃይል ምንጭን ይዘው ነው እየተወዳደሩ ያሉት። በኢትዮጵያ ደረጃ ከስድስት ከሰባት መቶ ተወዳዳሪዎች እንደነበሩ አሁን ወደ አርባ ተወዳዳሪዎች ብቻ እንደቀሩ ነው። አርባ ውስጥ ካሉት ከትግራይ አካባቢ ብቸኛው ተወዳዳሪ አቶ የማነ መሐሪ ይመስለኛል። ወደዚህ ደረጃ መድረሱ እንዴት ያዩታል? ወደዚህ ደረጃ በውድድሩ ላይ ሲሳተፍ በጣም ነው ደስ ያለኝ እና ዚህ ደረጃ መድረስ የራሱ ይህንን ምርት አስፈላጊ እንደሆነ ይገባኛል። እኔ አሁን ያለው የዓለም ሁኔታም ያስገድደናል አማራጭ ሀይል በመጠቀም ደንን መንከባከብ አንዱ ትልቅ ዓላማ ነው። አሁን ያለው የአካባቢ ብክለት እንደመቆጣጠር ማለት ነው እና እዚህ ደረጃ ስደርስ በጣም ደስ ነው ያለኝ። እዚህ ደረጃ ብቻ መድረስ አይደለም፣ አሁን ወደ አስሩ ገባለው ብዬ ነው ተስፋ የማደርገው። ወደ አስሩ አስር ነው የሚፈልገው ከአርባዎቹ እና ወደ አስሩ እገባለሁ። ምክንያቱም እንዳየሁት ከሆነ ቆንጆ እይታ እንዳላቸው ነው፣ ከዳኞቹ እንደተገነዘብኩት ማለት ነው። ባለፈው ሰው ስለዚህ ውጤት ያለው ውድድር ተወዳደር ያለው ብዬ ስለማምን ደስም ብሎኛል። አቶ የማነ መሐሪ ካሁን በፊትም ይህ ጎጆ የጽዳት አገልግሎት የግል ድርጅት አቋቁመው እዚሁ መቀሌ ከተማ ውስጥ ቤት ለቤት እየተዘዋወሩ ቆሻሻዎችን እየሰበሰበ የሚያስወግድ አንድ ድርጅት አቋቁመው ነበር። በዚህም የአረንጓዴ ሽልማት እንዳገኙ ይታወቃል። ስለዚህ እስኪ ንገሩኝ። ይህንን ሽልማት ያገኘሁት እንደነገርኩ እኔ በመቀሌ ከተማ ለመጀመሪያ ጊዜ የጽዳት አገልግሎት ወይም ደግሞ የቆሻሻ ማስወገድ ስራ ላይ የተሰማራ ድርጅት ነበር ያቋቋምኩት። ጎጆ የጽዳት አገልግሎት ይባላል። ይሄ ጎጆ የጽዳት አገልግሎት ድርጅት ከተቋቋመ በኋላ በ1995 ዓ ም ተቋቋመ። በመቀሌ ውስጥ የመጀመሪያው ጀማሪ በመሆን ማለት ነው። ከዛ በኋላ በ199 የስምንት ዓመተ ምህረት የአካባቢ የአረንጓዴ ሽልማት ተሸላሚ ሆኛለሁ። በድርጅቴ ማለት ነው፣ ጎጆ ጽዳት አገልግሎት በዚህ በአካባቢ በሚያደርገው ስራ ላይ ማለት ነው፣ በአካባቢ ጥበቃ ላይ ምክንያቱም ቆሻሻዎችን በማስወገድ እና ወደ ተገቢ ቦታ በማስወገድ ስራዎች በመስራት ተሸላሚ ሆነናል፣ በድርጅታችን ማለት ነው። ከዛ በተጨማሪ ደግሞ አሁን በ2002 ዓመተ ምህረት በግል ጥቅም ላይ በመዋል ወይ ደግሞ ወደ አማራጭ ኃይል በመቀየር በግል የተወዳደረ የዚህ የአረንጓዴ ሽልማት ደግሞ የ2002 ዓመተ ምህረትም አሸናፊ ሁኜ የዋንጫ ተሸላሚ ነኝ። ከዛ በተረፈ ደግሞ ይሄ ጎጆ ማለት ያው የድርጅት ስም ነው። አሁን ግን ከድርጅት ስምነት አልፎ የራሱ የቆሻሻ ማስወገድ አገልግሎት ድርጅት ስም ነው መጥተዋል። አሁን እንደ ሀይላንድ ማለት ነው። ሀይላንድ ለቦትል ዋተር ለሁሉም እነዚህ የፕላስቲክ ውሃዎች ሀይላንድ ነው የምንላቸው። ሀይላንድ የመጀመሪያው ጎጆ ማለት ያው አሁን የሚሰሩ ድርጅቶች ራሱ ቆሻሻ ለማስወገድ በየቦታው ሲዘሩ ጎጆ መጣ እየተባል ነው የሚነገረው። ቬሪ ፕራውድ ዝስ። በጣም ደስተኛ ነኝ። እንግዲህ አቶ የማነ መሐሪን በጣም ነው የማመሰግነው። ለወደፊቱ ደግሞ መልካምን ሁሉ መኝሎታለሁ። እኔም አመሰግናለሁ። ከዚህ በተረፈ ማመስገን ፈልጋዩ ነገር ቢኖር ግን ይሄን ድርጅት ሳቋቋም ጎጆ የጽዳት አገልግሎት ሲቋቋም በ1995 የመጀመሪያ ሆኖ ሲቋቋም የመጀመሪያ ደንበኞች ሆነው እስከ መጨረሻው ድረስ ከኔ ጋር የነበሩ ና አሁን ድረስም ያበረታቱኝ ያሉ ግለሰቦች፣ ድርጅቶች በጣም አመሰግናለሁ። እንዲሁም ለቪኦኤ ይህንን ውጤት ጥቅም አለው ብሎ ተገንዝቦ ቃለ መጠይቅ እንዳደረግና ይህንን ምርቴን ለሕዝብ እንዲተዋወቅ ትልቅ እገዛ ስለሆነ አመሰግናለሁ።